የጦር ባለታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግስት ከሶማሊያ ሰርገው በሚገቡ ኃይሎች ላይ ይፈጸሙ የነበሩ ጥቃቶችን ለመግታት ልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሠሩትን ጨምሮ በበርካታ የጦር አውድማዎች ስለፈጸሟቸው የጦር ጀብዶዎች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና በሌሎች የተለየ ግምት በሚሰጣቸው ስራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው ከዋሽንግተን አቅራቢያ በምትገኘው በአርሊንግተን ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ስነ ስርዓት የተከታተለውና ደራሲዋን ያወያያቸው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ለምሽቱ ቃለ ምልልሳቸውን ይዞ ቀርበዋል። ዶክተር ስንታየው ካሳ ታሪክ የምትመሰክርልን ካሳ ገብረ ማርያም የሚል መጽሐፍ የአባተውን ኮሎኔል ካሳ ገብረ ማርያምን ህይወትና ስራ የሚተርክ ከአራት መቶ በላይ ገጾች ያለው መጽሐፍ ባለፈው ሳምንት በይፋ አስተዋውቀው ተመርቋል እስኪ ስለ መጽሐፉ ያስተዋውቀውን ምንድን ነው በመጽሐፉ አንድ አንባቢ የሚጠብቀው ምን አይነት ይዘት ያለው መጽሐፍ ነው ይህ መጽሐፍ ይህ መጽሐፍ ብዙ ነገርን ያጠቃልላል የአባቴ ታሪክ ነው የጦር ትምህርት ቤት ትምህርቱን ከዛም በኋላ በስራ ላይ የነበረውን በሙሉ ያጠቃልላል በዚህም ከመቶ በላይ የሆኑ ሰዎችን አነጋግሬያለሁ አንዳንዴም ሰዎቹን የማግኘቱ ነገር ያስቸግርና እነሱን በመጠበቅ ታሪኩ የተሟላ እንዲሆን ነው ጊዜ ፈጀው። እውነተኛ ታሪክ እንዲጻፍ ስለፈለግኩኝ ወደ ዘጠኝ ዓመት ያህል ፈጅቶብኛል። ዶክተር ስንታየው መጽሐፎ፣ ቀደም ብሎ እንደገለጹት የአባቶ ታሪክ ይሁን እንጂ የአባቶ ታሪክ በሚፈስባቸው መንገዶች በሙሉ በተለይም ደግሞ የጦር አባል እንደመሆናቸው በጊዜው ከነበረው የጦር ሰራዊቱ ክንዋኔዎች ጋራ የመንግስቱ አስተዳደር ጋራ ይበልጡንም ደግሞ በተለያዩ ስራዎቻቸው አባቶ ያከናወኗቸው በአገር ጉዳይ ትልቅ ቦታ የሚሰጣቸውን ጉዳዮች ይዳስሳል እስከ ሲቪል አቪዬሽን ገታን ለመከላከል የሚደረግ ደህንነት ጥበቃ ላይ የመጀመሪያው ሰው ሆነው የሰሩትን ስራ ድረስ ይተርካል እስኪ አንኳር አንኳሮቹን በዚህ መጽሐፍ የተካተቱ ጭብጦች እናንሳ ይሄን መጽሐፍ ለማሳተም ሲነሱ መጀመሪያ ያደረጉት ምን ነበር አባቶ መሆናቸው ብቻውን በቂ አይደለምና ምንድን ያደረጉት ጥናቶን ከየት ጀመሩ በመጀመሪያ ነገር መናገር የምፈልገው አባቴ በጣም ከባድ ጊዜና አስቸጋሪ ውጣ ውረድም ነበረበት። የአባቴ ታሪክ ሲነገር አባቴ የሀገር ፍቅር በጣም አለው። አባቴ ለሀገሩ ብዙ ነገር አድርጓል። በኢትዮጵያ ውስጥ የስፔሻል ፎርስስ ወይም ልዩ ሀይል ያቋቋመው አባቴ ነው። በወቅቱ እንደሰማሁት ሰዎች በማነጋገር ነው፣ ይህን ሁሉ አላውቅም። የሶማሌዎች አገራችን ውስጥ አንዳንድ ጉዳት ይፈጽሙ ስለነበር ያንን ለማክሸፍ የሆነ ልዩ ኃይል ያስፈልግ ነበር እና እሱ ተመርጦ ያንን መርቷል እና ብዙ ድሎች መጽሐፉ ላይ እንደምታዩት ተጎናጽፏል። እና መጀመሪያ ለመጽሐፍ ስሞክር በጣም ከባድ ነበር። እኔ አባቴን የማውቀው ፍቅሩን፣ ደግነቱን፣ ጨዋታውን ነበር እና በዛ ብቻ ምንም ማድረግ እንደማልችል ሳውቅ ሰዎች ማፈላለግ ጀመርኩ ከዛ አንዱ ሌላውን ሲመራኝ በጣም ብዙ ሰው አነጋገር ያለው ። ካነጋገርኳቸውም ሰዎች ብዙዎቹ ስማቸው አለ፣ ያልተጠቀሱም ብዙ ሰዎች አሉ። ድግግሞሽ ለማስቀረት ሲባል ሌላው በኢትዮጵያን አየር መንገድ አንቲ ሀይጃከር በማቋቋም የመጀመሪያው ሰው ነው። የተለያዩ መጨረሻም ለሀገሩ አንድነት ሲዋደቅ ያው በኤርትራ ራሱን ሰውቷል። ምየ ኢትዮጵያ ነበር ሀገሩን የሚለው ከብዙ ሰዎች እንደሰማሁት ከባድ የሀገር ፍቅር ነበረው እና ይህን ነው የሚያሳየው መጽሐፍ በጠቅላላ ዶክተር ስንታየው የአባቶ መጽሐፍ የተጻፈው እሳቸው ካረፉ በርካታ አመታት ሰላሳ ሰባት እና ሰላሳ ስምንት አመት ግድም ቆይቶ ነው። በሺ ዘጠኝ መቶ ሰባ አንድ አመተ ምህረት በኢትዮጵያ ሰሜናዊ ክፍል ከፍተኛ ጦርነት በነበረበት አፍላ ጊዜ ነው ከዚህ አለም በሞት የተለዩት በውጊያ በመጽሐፉ በዝርዝር እንደተቀመጠው። ይሁንና ገና ከልጅነት እድሜው የእሳቸውን ታሪክ ለሌሎች ለማሳወቅ ፍላጎት ይደርቦ እንጂ ሳይቻል እንደ ቀረ በመጽሐፉ መግቢያ ይተርካሉ። በኋላ የጉልምስናም የትምህርት ቤትም ሌሎች የሕይወት መንገዶች የወሰዶትን ይገልጹና ልጆችን ማፈራን የመጽሐፉ ጉዳይ ግን እንደ ተረገዘ ቆየ ከሚቀር አሁን በመጨረሻው ደረሰ ይላሉ። እስኪ ይንገሩን፣ ከዚህ ሁሉ ጊዜ በኋላ እንዴት ተስፋ ሳይቆርጡ ተመልሰው ያን መጽሐፍ ወደ መጽሐፍ ፍላጎት ገቡ? ምንስ አነሳሳው? ስለአባቴ መጽሐፍ ምኞት ነበርኝ፣ የረዥም አመት። ከዛም በኋላ ግን አንዳንድ ሰዎች መጽሐፍ በመጽሐፍ ስለአባቴ ማንሳት ጀመሩ። እንደነ ጀነራል ካሳዬ ጨመዳ፣ እነ ኮሎኔል አበበ መጽሐፍ በሚጀምሩበት ወቅት እኔም አነሳሳኝ። የበለጠ የተረሳውን አባቴን የማንሳቱንትን የበለጠ አነሳሳኝና መጽሐፍ ጀመርኩኝ። ምናልባት ይሄን ሁኔታ ስናነሳ ቶሎ ፈጥኖ የሚመጣው ጥያቄ ከጊዜው ርዝመትም እርሶ በዛ ጊዜ ልጅ ሊሆኑ ከሚችሉበት ሁኔታ አንጻር ምንም እንኳን የአንድ ሰው ግለታሪክ ሰውየው በሌለበት በጥናት በብዙ ድካምም ቢሆን መጻፍ የመቻሉን ያህል እርሶ ስለ አባቶ ከአባትነታቸው ባሻገር የሚያውቋቸው ነገሮች በዛ ጨቅላ እድሜ ውስን መሆናቸው ምናልባትም የዛሬ ስራውን አብዝቶት ይሆናል። የሥነ ጽሑፍም ሰው አለመሆኖ እርስዎ የሕክምና ባለሙያ ነዎት የአይን ህክምናና የቤተሰብ ህክምና ነው ያጠኑት ከነኚህ ሁኔታዎች አንጻር አላስቸገሮትም ወይ እሳቸው በሌሉበት የተጻፉ ነገሮች በማይገኙበት የጦር ሰራዊቱንም ታሪክ ጭምር ነውና መጽሐፎ በአባቶ የህይወት መንገድ የሚዳስሰው እንዴት ተቻለዎት መጀመሪያ ያደረግኩት ያው አባቴን ያውቁት ሰዎች መፈለግ ነበር ምክንያቱም እኔ ስጽፈው በጣም አጠረብኝ። መጽሐፍ ሊሆን ምንም አልቻለም። ያገኙት መረጃ ውስን ሆነብዎት እርስዎ እጅ ያለው ያው? በጣም ውስን ስለሆነብኝ የግድ አባቴን የሚያውቁ ሰዎች መፈለግ ጀመርኩ። በምድር ጦር አካባቢ ወይም በሰራዊቱ ያሉ ሰዎችን እንደዚሁም ሌሎች ሲቪሎችን መፈለግ እና ማስፈለግ እሱ ነው አንዱ። ብዙ ጊዜ ፈጀብኝ። አንዱ ደግሞ ሌላውን ይጠቁመኛል። በስራ ላይም በግዳጅ ላይም አብረውት የተሳተፉ ሰዎችን ማናገር ጀመርኩ። እና ያ ነው እንግዲህ መጽሐፉን ያዳበረው ከልጅ መጽሐፍነት ወደ ነገር ያቀፈ የበሰለ መጽሐፍ እንዲሆን ያደረገው። አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከዶክተር ስንታየው ካሳ ጋር የጀመርነው ጋር አልተቋጨም። ተከታዩን በቀጣይ ፕሮግራማችን እናቀርባለን። ለአሁኑ ግን ዶክተር ስንታየውን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ።